voice of America. የህውሀት አስራ ሶስተኛ ድርጅታዊ ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን የፓርቲው ሊቀመንበር አድርጎ መርጧል። በጉባኤው አምሳ አምስት የማዕከላዊ ኮሚቴ አባላት ተመርጠዋል። ከእነዚህ ሰላሳዎቹ ለኮሚቴው አዲስ ናቸው። የኮሚቴው አባላት ከዚህ ቀደም ከነበሩት አርባ አምስት ወደ አምሳ አምስት ቁጥር እንዲጨምር የተደረገ ሲሆን የስራ አስፈጻሚ አባላትም ከ9 ወደ 11 ከፍ እንዲል ተደርጓል። 12 የማዕከላዊ ኮሚቴ ነባር አመራሮች በክብር ከኮሚቴው ተሰናብተዋል። በዚህ ጉባኤ የድርጅቱ ህገ ደንብ ተሻሽሏል። በዚህ መሰረት የህወሀት አባል ለመሆን የትግራይ ተወላጅ ብቻ ሳይሆን የሌላ ክልል ተወላጅም የፓርቲው መስመር ካመነበት አባል መሆን ይችላል ተብሏል። ዝርዝሩ ከሙልጌታ ጽብሃ መስከረም 16 2011 የጀመረው ስድስት ቀናትን የወሰደም የህዝባዊ ወያን ሓርነት ትግራይ 13ተኛ ድርጅታዊ ጉባኤም በዛሬው ዕለት የድርጅቱ አመራር በመምረጥ ተጠናቋል። ዶክተር ደብረጽዮን ገብረ ሚካኤል የድርጅቱ ሊቀመንበር፣ ወይዘሮ ፈትለወር ገብረ እግዚአብሔር ደግሞ ምክትል ሊቀመንበር በመሆን ተመርጧል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤው የተሳካ ነበር ብለዋል። ጉባኤ በዚህ ታሪካዊ ጉባኤ እያንዳንዳችን ልንመልሰው የሚገባ ጥያቄ ነበረ። ሁላችን የሰማዕታትን አድራ ተቀብለን ለህዝባችን የሚጠቅም ውሳኔዎች እናስተላልፋለን ወይስ ሌላ ተንኮል ልንሰራ ነው የሚል ጥያቄ ተነስቷል። የጉባኤተኛውን መልስ የሰማዕታትን አድራ ተቀብለን እንሰራለን ብቻ ሳይሆን በላቀ ሁኔታ እናከብራለን ለታገሉለት ዓላማም አላማም በበለጠ አስተዋጽኦችን ለማበረከት ታማኝ የመስመርና የህዝብ ል ጆች ነን የሚል ነው የመድረኩ ጥያቄ መልስ። ለኛ ጸጸት ውስጥ የማያስገባ ህዝባችንን ማዕከል አድርገን ታሪክ ለመስራት የወሰንነን የሚል ነው። ሆኖም ጉባኤያችን ከሚያደናቅፉ አጽድተን ህዝባችንን የሚጠቅም በክልላችን አዲስ የለውጥ ምዕራፍ የሚያበሰር ለሀገርም አዎንታዊ አስተዋጽኦ የሚያበረክት ታሪካዊ ውሳኔ ወስንናል ነው ያሉት። የድርጅቱ ጉባኤ ለማደናቀፍ የሚሞክሩ አካላት ነበሩ እነሱም አልተሳካላቸውም ብለዋል። ጉባኤተኛው በተግባር ህዝቡን የሚጠቅም ስራ እንዲፈጽም አሳስበዋል። አጠቃላይ የጉባኤውን ሂደት አስመልክቶ መግለጫ የሰጡ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በአስራ ሶስተኛው ድርጅታዊ ጉባኤ አርባ አምስት የነበረው የፓርቲው ማዕከላዊ ኮሚቴ ወደ አምሳ አምስት ከፍ እንዲል እንደተደረገ ተናግሯል። በዚህም አምሳ አምስት ማዕከላዊ ኮሚቴ አባላት ተመርጧል። አዲሱ ማዕከላዊ ኮሚቴ ለአስራ ሶስት ሴቶች በተወሰነ ደረጃ ከሁለት ሶስተኛው በላይ ደግሞ አዲስ አባላት የተካተቱበት ማዕከላዊ ኮሚቴ ነው። ከጥቅል ትግል ጀምሮ አመራር ውስጥ የነበረው አካል በአብዛኛው ወጥቶ የተወሰነ ኮር ኃይል ብቻ ያቀረበት ከሙላ ጎደል አብዛኛው በአዲስ በምሁራንም በተለያዩ የሀሳብ ዳይቨርሲቲ ሊያንፀባርቅ በሚችል መልኩ የተዋቀረ ማዕከላዊ ኮሚቴ ነው ስለዚህ ምርጫውም የተሳካ ነበር። እጅግ ከፍተኛ መተጋገል የተሞላበት ከሞላ ጎደል ጉባኤተኛው ያገለግሉኛል ብሎ ያመናቸውን ሰዎች የመረጠበት ጉባኤ ነበር ማለት ይቻላል። ከተመረጡት 55 የኮሚቴው አባላት 30ዎቹ አዲስ ናቸው። እነዚህ ለድርጅቱ ጥንካሬ ለሕዝቡም የለውጥ ሂደት ትልቅ አስተዋጽኦ አላቸው ብለዋል። አዳዲስ ሀሳቦች መምጣት የሚችሉበት እድል ይኖራል። ፖሊሲዎችና ስትራቴጂዎችም በደንብ በየጊዜው መፈተሽ መቻል አለባቸው። ችግሮቻችንን ለመፍታት ያላቸው አቅም በየጊዜው መፈተሽ መቻል አለበት። ስለዚህ አዲስ አቅም፣ ትምህርት፣ ዝግጅቱም የተሻለ የሆነ ኃይል በሚመጣበት ጊዜ ያስተሳሰብ ብዙነት ይኖራል። ስለዚህ ፖለቲካ ትግሉ መማወቅ መቻል አለበት። በዛ ላይ ተመስርቶ አዳዲስ ሀሳቦች፣ አዳዲስ አቅጣጫዎች፣ አዳዲስ ስልቶች ኢንተርሴል ማድረግ የሚቻልበት ድል ይፈጥራል። በጉባኤው የድርጅቱ ህገ ደንብም ማሻሻያ ተደርጎለታል። ህገ ደንብ ውስጥ አባልነትን በሚመለከት፣ የስብሰባ ስነስርዓትን፣ ውሳኔ አስተጣጥም በሚመለከት የተወሰኑ አንጠጦች ናቸው። ለምሳሌ የውሀት አባል መሆን የሚችል ሰው እንደሰሰለኝ ትግራይ ተወላጅ መሆን የለበትም። እዚያ አካባቢ የሚኖር የሌላ ብሄር ተወላጅም በህወሓት መስመር ላይ እምነት እስካለው ድረስ አባል ማይሆንበት ምክንያት የለም። አዲስ ከተመረጡ የኮሚቴው አባላት ዶክተር ኪሮስ ጉዕሽና ወይዘሮ ሰብለ ካሕሰን የተሰጠን ኃላፊነት ተቀብለን ለህዝቡ እናገለግላለን ሲሉ ቃል ገብተዋል። የዲሞክራታይዜሽን ስራዎች ላይ በሚገባ መስፋፋትና ወደሚጠበቅበት ደረጃ ማድረስ ነው። ሌላው ከተቀመጣጠጫዎች ሊሰሩ የሚገባቸው ህዝቡ በርካታ ጥያቄዎች አሉ። የመልካም አስተዳደር ጥያቄዎች አሉ። የልማት ጥያቄዎችን አሉ። እነዚህ በሚገባ መመለስ ነው። እንደዚሁም ሰላም አስፈላጊ ነው ለሁሉም ነገር። ስለዚህ በእነዚህ ዙሪያዎች ላይ እነዚህ ልማት፣ ዲሞክራሲ መስፋትና ሰላም መረጋገጥ ላይ የተቀመጡ አቅጣጫዎች አሉ። ስለዚህ የዚህኛውን የማዕከላዊ ኮሚቴ ኃላፊነት የሚሆነው እንደ ማዕከላዊ ኮሚቴ አባል እነዚህ ኮር የሆኑ ሚሽኖች ላይ በሚጠበቀው ደረጃ ላይ እንዲፈጸሙ ህዝቡ የሚረካበትን ስራ እንዲሰራ ያው አመራር መስጠት ነው፣ መፈጸምና ማስፈጸም ነው። በዚህ ደረጃ ነው ተዘጋጅተን። ነባሩ አመራር ያው ከጎናችን ሆኖ ያለውን ተሞክሮ በሚያስተላልፍ ደረጃ ላይ ነው ያለው። አዲሱ አመራር ደግሞ የህዝቡን ጥያቄ በየደረጃው እያየ ለመመለስ ዝግጁ የሚሆንበትና ና በመድረኩም የሚፈተንበት ሁኔታ የሚፈጥር ነው። እንዲሁም ህዝቡ በየደረጃው ወጣቱ እንዲሳተፍ አሁን ያለበትን የህዝቡን ጥያቄ በየደረጃው የልማት፣ የመልካም አስተዳደር፣ የዲሞክራሲ ጥያቄ እንዲመልስ ይጠይቅ ስለነበረ ለጥያቄው ምላሽ ያገኘ ነው የሚመስለኝ። ስለዚህ እኔ ጥሩ መተካካት ሂደት እና ፍጹም ዲሞክራሲያዊ የነበረ ሂደት ነበር። አሁን ያለንበት መድረክ ደግሞ እንደ ሀገር ይሁን እንደ ክልል ፍጹም ልማታዊ ዲሞክራሲያዊ መስመራችንን ተከትለን በመሄድ ከመናገር በላይ በውጤት የምንለካበት ወቅት መሆኑን ነው የማቀው። ስለዚህ እኔም በተቻለኝ አቅም ህዝባዊ የሆነ አስተሳሰብ ስልጣን ባለቤት ህዝቡ ነው። ስለዚህ ችግሮችን ከህዝቡ በማዳመጥ መፍትሄዎቹም ህዝቡ ላይ ስላሉ ከህዝቡ በመስማት በተቻለኝ አቅም ሌት ተቀን በመስራት ህዝቡ የሚያስበውን ነገር ውጤታማ በሆነ መልኩ ለማከናወን ዝግጁ ሆኛለሁ። በጉባኤው አስራ ሁለት የማዕከላዊ ኮሚቴ የነበረ አመራሮች በክብር ተሰናብተዋል። የህወሀት ድርጅታዊ ጉባኤ ተሳታፊዎች በጉባኤ መጨረሻ የአቋም መግለጫ አውጥተዋል። በዚህ መሠረት ሕዝብ በተሻለ መልኩ ለማገልገል በአመራር ላይ ትኩረት ተደርጎ እንደሚሠራ አስታውቀዋል። ዲሞክራሲ በማስፋት ዙሪያም እንሰራለን ሲሉ ገልጿል። ርክባት ኢትዮ ኤርትራ ናብ ንቡር ቦትኡን ምምላስ የኢትዮጵያና ኤርትራ ግንኙነት ወደ ነበረው ቦታ ለመመለስ የተጀመረው ስራ ተጠናክረው ይቀጥላሉ። የሁለቱም ህዝቦች መሰረታዊ ጥቅም ለማረጋገጥ ብዙ ርቀት መጓዝ እንደሚያስፈልግ ብዙ ጥንቃቄና ብልሃትም የሚጠይቅ መሆኑ ህወሀትና የትግራይ ህዝብ ይገነዘባሉ። ሰላም ለማረጋገጥ የሚጠቅሙ ሁሉም መንገዶች በመጠቀም የትግራይና የኤርትራ ህዝብ ወንድማማችነት ወደ ነበረው ቦታ ለመመለስ ከኛ የሚጠበቅ ሁሉ እንፈጽማለን ነው ያሉት። ካሁን በፊት የፓርቲው ስራ አስፈጻሚ አባላት ዘጠኝ ነበሩ። በአሁኑ ጉባኤ ወደ 11 ያደጉ ሲሆን በዚህ መሰረትም ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው ረዳ፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር አብርሃም ተከስተ፣ አቶ አስመላሽ ወልደ ስላሰ ዶክተር አዲስ አለም ባሌማ የህወሀትና ኢህአዴግ ስራ አስፈጻሚ ኮሚቴ አባላት ሲሆኑ አቶ በየነ መክሩና ዶክተር አክሊሉ ሀይለ ሚካኤል ደግሞ የህወሀት ስራ አስፈጻሚ ኮሚቴ አባል ብቻ ሆነው ተመርጠዋል። ለአሜሪካ ድምጽ ራዲዮ፣ ሙልጌታ ጽቡሃ መቀለም